የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ የካቲት አራት ቀን 2011 ዓ ም ፕሮግራማችን ጀመረ። የበጎ አድራጎት ድርጅቶችና ማህበራት አዋጅ ዓለም አቀፍ አድናቆትን ማትረፉ ተገለጠ። በጣም ገዳቢ ናቸው በሚል ሳይሆን ቢሻሻሉ የበለጠ ሕጉን ሙሉ ያደርገዋል የበለጠ ሕጉን የሚያሰራ ፈቃጅ ያደርገዋል ብለን ያሰብናቸውን ከዓለም አቀፍ እና ከአህጉር አቀፍ ሕጎች ኢትዮጵያ ከፈረመቻቸው ከተስማማችባቸው የሰብአዊ መብት መነሻ ድንጋጌዎች በመነሳት እነዚህን አስተያየቶች ሰጥተናል። ለሰብአዊ መብቶች በኢትዮጵያውያን የሚመሩት አቶ ያሬድ ኃይለ ማርያም ናቸው። አብይ ርዕሳችን ላይ ይዘገብበታል። በአፍሪካ ህብረት የመሪዎች ጉባኤ የተገናኙት የኢትዮጵያ የግብጽና የሱዳን መሪዎች ስለ አባይ ግድብ ተወያዩ። ይህም ሌላው የመጽሔት ርዕሳችን ነው። በዛሬ ሁለተኛው አጋማሽ ሳምንታዊ ስፖርት አፍሪቃ ንክርሶችና ጤና ይቀርባሉ። ሰላም ጤና ይስጥልን አድማጮች እንደምን አምሽታችኋል። አስተናጋጆቻችሁ አዲሱ አበበና አዳኝ ፍሳዬንን እስከ አራት ሰዓት አብረናችሁ እናመሻለን። ፕሮግራማችን የሚመራው ንጉሶ ታምሬ ነው። አሁን ወደ ዜናው እናልፋለን። የድሬዳዋ አስተዳደር ፖሊስ በድሬዳዋ ተነስቶ በነበረው ተቃውሞ በቁጥጥር ስር አውሏቸው ከነበሩት 308 ተጠርጣሪዎች መካከል ዛሬ አመሻሽ ላይ 44ቱን እንደለቀቀ አስታወቀ። ፖሊስ ባለፈው ሳምንት በሦስት ዙር ከለቀቃቸው 218 ተጠርጣሪዎች ጋር በአጠቃላይ 262 ተጠርጣሪዎች ክሳቸው ተቋርጦ ከእስር ተለቀዋል። ከእስር ከተለቀቁት መካከል በአስተዳደሩ በልዩ ልዩ ኃላፊነቶች ላይ የሚገኙ የአማራ ዲሞክራሲያዊ ፓርቲ አመራሮችም ይገኙበታል። አዲስ ቸኮል ዝርዝር አለው። ፖሊስ በቁጥጥር ስር ከዋላቸው 308 ተጠርጣሪዎች መካከል በዛሬው ዕለት 48ቱን ክሳቸውን አቋርጦ በነፃ ለቋቸዋል። ፖሊስ ባለፈው ሳምንት ሐሙስ፣ አርብ ና ቅዳሜ በአጠቃላይ 218 ተጠርጣሪዎችን ክስ በማቋረጥ ምክር ሰጥቶ የለቀቀ ሲሆን በዛሬው ዕለትም 44 ተጨማሪ ተጠርጣሪዎችን ክስ በማቋረጥ ስለ ህግ የበላይነት ና የመብት ጥያቄዎች ሊቀርቡ ስለሚችሉባቸው ህጋዊ አማራጮች ምክር በመስጠት ዛሬ አመሻሽ ላይ ለቋቸዋል። ከተለቀቁት መካከል በአስተዳደሩ በልዩ ልዩ ኃላፊነት ላይ ሲሰሩ የነበሩ የአማራ ዴሞክራሲያዊ ፓርቲ ወይም አዴፓ አመራሮችም ይገኙበታል። ከነዚህም መካከል አቶ ብሩክ ፈለቀ በአስተዳደሩ የዲያስፖራ ጉዳዮች ዳይሬክተር፣ አቶ ብሩክ ወርቅነሽ የ03 ቀበሌ ስራ አስፈጻሚ፣ አቶ አቤል አሸብር የ04 ቀበሌ ምክትል ስራ አስፈጻሚ ና የስራ እድል ፈጠራና ምግብ ዋስትና ማስተባበሪያ ኃላፊ፣ አቶ አብይ ቢረሳው የ05 ቀበሌ ስራ አስኪያጅ፣ አቶ አማረ ብርሃኑ የ05 ቀበሌ ጸጥታ ዘርፍ ኃላፊ፣ እንዲሁም አቶ ሰለሞን ታዬ የ05 ቀበሌ አደረጃጀት ኃላፊ ናቸው። በጥምቀት በዓል ቃል አከባበር ላይ የእግዚአብሔር አብ ቤተክርስቲያን ታቦትን አስገብተው ሲመለሱ በነበሩ ምእመናን ላይ ማንነታቸው ያልታወቁ ሰዎች ድንጋይ መወረራቸውን ተከትሎ በተነሳው ተቃውሞ ና እሱን ተከትሎ ባሉት አምስት ቀናት ፖለቲካዊና ኢኮኖሚያዊ የፍትሐዊነቶችን አጀንዳ ባደረገው ከተማ አቀፍ ተቃውሞ ላይ በረብሻ ንብረት ውድመትና ዝርፊያ ጠርጥሮ መነሻውን ሃይማኖት አድርጎ በዋናነት ግን ፖለቲካዊና የመልካም አስተዳደር ጥያቄዎች ጎልቶ በተሰሙበት የአምስት ቀን ተቃውሞ የጎላ ጉዳት የደረሰ ባይሆንም ፖሊስ 308 ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቆ ነበር። ድርጊቱን የተቃወሙ መጀመሪያ ላይ 14 ቆይቶ ደግሞ 21 የከተማዋ የግል ጠበቆች ነፃ የጥብቅና አገልግሎት ሲሰጡ የነበሩ ሲሆን ቤተ ክርስቲያንም ጉዳዩ በርቅ እንዲፈታ ጠይቃ ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮንለኝ ድሬዳዋ አዲስ እናመሰግናለን። በኦሮሞ ነጻነት ግንባርና በኢትዮጵያ መንግስት መካከል የተፈጠረውን አለመግባባት ለመሸምገል የተቋቋመው የአባገዳዎችና ሀገር ሽማግሌዎች የእርቅ ኮሚቴ ከሁለቱም ወገኖች ጋር የነበረውን ውይይት በማጠናቀቁ የፊታችን ረቡዕ ጀምሮ ለኦሮሞ ነጻነት ግንባር ሰራዊት ካምፕ የመግባት ሂደት እንደሚፈጽም አስታውቋል። ሙክታር ጀማል ነው ይህን ዘገባ ያላከልን። የኦሮሞ አባገዳዊ ሰብሳቢ አባገዳ በየነ ሰንበቶ ለመገናኛ ብዙኃን እንደተናገሩት ከሁለቱም ወገን ሰፊ ውይይት ሲደረግ መቆየቱንና ከሚመጣው ረቡዕ ጀምሮ የእርቅ ሂደቱን የሚያከናውኑት የቴክኒክ ኮሚቴና የሽማግሌዎችና አባገዳዎች ገዳዎች ልዑክ ወደ ተለያዩ ቦታዎች ተሰማርቶ በኦሮሞ ነፃነት ግንባር ወታደርነት እየተሰማሩትን በሰላም ለማስገባት ዝግጅታችንን አጠናቀናል ብለዋል። ሮቢ አዶው ቡልቲ ቶርባ ኮሬን ኩኒ ሶሶአ ከሰባት ጀምሮ ይህ ኮሚቴ ይንቀሳቀሳል። ሁሉም በተመደበበት ተሰማርቶ ወደ ወለጋ፣ ጉጂ፣ ቦረና፣ ኢሉባ ቦርና፣ ከረዩ፣ ሰሜን ሸዋ የተለያዩ አካባቢዎች እንሰማራለን። የኦሮሞ ነጻነት ግንባር ወታደር ባለበት አካባቢ በሙሉ ተሰማርተን ልጆቻችንን እጅ ዘርግተን እንቀበላቸዋለን። ባካ ኡንዲ ያደብልስማ ኦሮሞ ጅሩት ሶሶዬት እጆሌ ቴኝ አርካ በልፈኔ ገልቹዳ አባ ገዳ በየነ ሰንበተ በማከልም ኅብረተሰብ በሆደ ሰፊነትና በትዕግሥት የሚመጣውን ነገር መጠበቅ እንዳለበትና እስካሁን በተደረገ ውይይትም አበረታች ውጤት መመዝገቡንም ገልጸዋል። የመስክ ሂደቱን በተመለከተ በመሄጃው ሰዓት ላይ ለመገናኛ ብዙሃን መግለጫ እንደሚሰጡም ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ፣ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። በዩናይትድ ስቴትስ የሕግ መምሪያ ምክር ቤት የውጭ ጉዳይ ኮሚቴ ስለ አፍሪካ ስለ ዓለም አቀፍና ስለ ዓለም አቀፍ ጤናና ስለ ሰብአዊ መብትና ዓለም አቀፍ ድርጅቶች የሚመለከተው ክፍል አዲስ ሊቀመንበር አፍሪቃውያን የሚሰደዱበትና ከመኖሪያቸው የሚፈናቀሉበት ምክንያት ምን እንደሆነ ለመረዳት ትኩረት ሊሰጠው ይገባል ብለዋል። ዲሞክራቷ የካሊፎርኒያ ተወካይ የምክር ቤት አባል ኬረን ባዝ ይህን ያሉት ከአሜሪካ ድምፅ ጋር ባደረጉት ቃለመጠይቅ ነው። ከምክንያቶቹ አንዱ ግጭት መሆኑ የሚታወቅ ነው። ስለሆነም ለግጭቶቹ መፍትሄ ማግኘት አንዱ መልስ ይሆናል ሲሉ ለአሜሪካ ድምፅ ዘጋቢ ጀምስ ባቲ ገልጸዋል። ከአየር ንብረት ቀውስ ጋር የተያያዙ ችግሮችም ለስደትና ለመፈናቀል ምክንያት እንደሚሆኑ ባስ ገልጸዋል። የጥቁር አሜሪካውያን የምክር ቤት አባላት ቡድን ሊቀመንበር የሆኑት ከረን ባስ ዩናይትድ ስቴትስ ባሉት አፍሪካውያን ስደተኞች ላይ ያለው አያያዝ እንደሚያሳስባቸው ተናግረዋል። ከሶማሊያ፣ ከሱዳን፣ ከደቡብ ሱዳንና ከላይቤሪያ የመጡ የተወሰኑ አፍሪቃውያን በጊዜያዊ መልክ እዚህ ዩናይትድ ስቴትስ እንዲኖሩና ስራ እንዲሰሩ ይፈቀድላቸዋል። ይሁንና በትራምፕ አስተዳደር ወቅት ችግር ላይ ሊወድቁ ይችላሉ የሚል ስጋት እንዳላቸው ጠቁመዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኢሚግሬሽን ፖሊሲን አስመልክቶ የሚካሄደው ንግግር ባለበት መቆም ተጠያቂዎቹ ዲሞክራቶች ናቸው ሲሉ ዛሬ ነቅፈዋል። የትራምፕ አስተዳደርና የምክር ቤት አባላት ሌላ ከፊል የመንግሥት መሥሪያ ቤቶች መዘጋትን ለማስተናገድ እየጣሩ ናቸው። ዲሞክራቶቹ ወንጀለኛ ባዕዳንን እንድናስር ወይም ወደ መጡበት እንድንመልስ አይፈልጉም። ይህ ደግሞ እብደት ነው ይላሉ ትራምፕ በትዊተር ባስተላለፉት መልእክት። ጭቅጭቁ የተነሳው ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት 5.7 ቢሊዮን ዶላርስ እንዲመደብ በመጠየቃቸው ሲሆን የሚካሄደው ድርድር ሌላ ነጥብ አስነስቷል። ዲሞክራቶች በዩናይትድ ስቴትስ የኢሚግሬሽን ባለሥልጣኖች የሚታሰሩት አገር ውስጥ ያሉ ህጋዊ ሰነድ የሌላቸው ፍልሰተኞች መጠን ውሱን እንዲሆን ይፈልጋሉ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ የሚደገፉት የሶሪያ ዲሞክራሲያዊ ኃይሎች እስላማዊ መንግስት ነኝ በሚለው ጽንፈኛ የአማጽያን ቡድን ተይዘው የነበሩ 41 ቦታዎችን አስመልሰናል ይላሉ። እስላማዊ መንግስት ነኝ የሚለው ቡድን ከሚቆጣጠረው የመጨረሻው ምሽግ ለማባረር እየተዋጉ መሆናቸው ታውቋል። ሙስጣፋ ባሊ የተባለው የሶሪያ ዴሞክራሲያዊ ኃይሎች ቃል አቀባይ ባግሑዝ በተባለው መንደር የነበረውን የጽንፈኛው ቡድን ምሽግን አፍርሰናል ሲል በትዊተር አስታውቋል። ይሁንና ከባድ ውጊያ መቀጠሉን ሳይገልጽ አላለፈም። የዩናይትድ ስቴትስ ተጠባባቂ መከላከያ ሚኒስትር ፓትሪክ ሻንሃን የአሜሪካ ወታደሮችን ከአፍጋኒስታን ለማስወጣት ከፕሬዚዳንት ትራምፕ ትእዛዝ አልተሰጠኝም ይላሉ። ባለሥልጣኑ ዛሬ ካቡልን ሲጎበኙ ኃይሎቻችንን ከአፍጋኒስታን ለማስወጣት የተሰጠኝ መመሪያ የለም ሲሉ ለጋዜጠኞች ተናግረዋል። ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ፖምፒዮ እና ከብሔራዊ ጸጥታ አማካሪ ጆን ቦልተን ጋር ቅርብ ትብብር በማድረግ በሚያካሄዱት ድርድሮች አምባሳደር ሃሊዛድን የመርዳት መመሪያ ነው የተሰጠኝ ብለዋል። ትራምፕ ባለፈው ሳምንት ስለ አገሪቱ ሁኔታ አመታዊ ንግግር ባደረጉበት ወቅት በሶሪያም ሆነ በአፍጋኒስታን የማቆም ግጭት ማካሄዱን ነቅፈው ነበረ። የማያቆም ግጭት ይቅርታ ማካሄዱን ነቅፈዋል። ታላላቅ ሀገሮች ማቆሚያ በሌላቸው ውጊያዎች ውስጥ አይገቡም። የአሜሪካ ዲፕሎማቶች አፍጋኒስታን በሚካሄደው የሰላም ድርድር መሻሻል ሲያሳዩ የወታደሮቻችንን ቁጥር ቀንሰን በጸረ ሽብር ጥረት ላይ እናተኩራለን ሲሉም ተናግረው ነበር። ዜናው አለቀ፣ አበቃ። በዜና የጀመረው ፕሮግራማችን በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች በድጋሚ መልካም ምሽት የምንለው አስተናጋጆቻችሁን ያዳኝ ፍሳዬ ናም አዲስ አበበነን። አሁን የዕለቱ አብይ ርዕስ ይቀርባል። በፌዴራል ጠቅላይ አቃቤ ሕግ አማካይነት በተዋቀረው የህግና ፍትህ ጉዳዮች ማሻሻያ አማካሪ ምክር ቤት በኩል ተሻሽሎ በህዝብ ተወካዮች ምክር ቤት የጸደቀው የበጎ አድራጎት ድርጅቶችና ማኅበራት አዋጅ አብዛኛው የተሻሻሉ አንቀጾች በዓለም አቀፍና በአገር በቀል የመብት ድርጅቶች ተደነቁ። የተለያዩ የመብት ድርጅቶችን በጥምረት የያዙ አምስት የተለያዩ ተቋማት በጋራ ባወጡት መግለጫ መንግሥት አዋጁን ለማሻሻል የወሰደውን እርምጃ አድንቀው አሳሳቢና መሻሻል ይገባቸዋል ያሏቸውን ዘርዝረዋል። ጽዮን ግርማ ከእነዚህ ድርጅቶች ውስጥ ዋና ጽህፈት ቤቱን በልጅም ብራዚልስ ያደረገው ስብሰባ ስብስብ ለሰብአዊ መብቶች ኢትዮጵያ የሚመሩት አቶ ያሬድ ኃይለማርያም ስለ መግለጫው ጠይቀዋቸዋል። አቶ ያሬድ ኃይለማርያም ዋና ጽህፈት ቤቱ ቤልጅየም የሚገኘው የኢትዮጵያ መብት ድርጅቶች ህብረት ሰብሳቢ ኖት ዓለም አቀፍና ሀገር በቀል ሲቪል ድርጅቶች ሆናችሁ በጋራ መግለጫ አውጥታችኋል። መግለጫችሁ የሚመለከተው በቅርቡ የተሻሻለውን የሲቪክ ማህበራት አዋጅ በተመለከተ ነው። በመግለጫችሁ ላይ ሁለት ነገሮችን አስቀምጣችሁ አልከፋፍላችሁ ይሄ አዋጅ በመሻሻሉ መንግስት ለወሰደው እርምጃ ሊበረታታ ይገባል የሚል ያለበትና እንዲሁም ደግሞ መሻሻል ደግሞ አለባቸው ብላችሁ ያስቀመጣችኋቸው ጉዳዮች አሉ። ልክ እናንተም በመግለጫችሁ ላይ እንዳስቀመጣችሁት እኛም በሁለት ከፍለን እንየው እና ሊበረታታ ይገባል ብላችሁ ተገቢ ነው ያላችኋቸውን ጉዳዮች እስቲ እያብራሩልን። አመሰግናለሁ። ሲሆን እንግዲህ የመጀመሪያው ቀደም ብሎ የነበረው አዋጅ ፋኝነቱ የዓለም አቀፍ ማህበረሰብ ነቀፌታ ሁሉ ሲገጥመው ነበር እና ከነዛ ውስጥ በጣም ወሳኝ የሆኑት አንቀጾች አንደኛው እነዚህ ማህበራት በተለይም ደግሞ በመብት ጉዳይ ላይ የሚሰሩ ድርጅቶች በጣም ከፍተኛ ችግር ውስጥ ነበሩ። ገንዘብ የማግኘት አቅማቸው በከፍተኛ ሁኔታ ተዳክሞ ስራ እስከማቆም ደርሰው ነበር እና የጠቅላላ ገበያቸውን አስር በመቶ ብቻ ከውጭ እንዲያገኙ የሚገድበው ዋና አንቀጽ እንዲነሳ ተደርጓል። ሌሎች ደግሞ ለእነዚህን ተቋማት እንዲቆጣጠር ትልቅ ስልጣን ተሰጥቶት የነበረው የሲቪክ ማህበራት ኤጀንሲው የበጎ አድራጎት ማህበራት ተቆጣጣሪው ኤጀንሲ ወይም ማህበር በጣም ከፍተኛ የሆነ ስልጣን እነዚህን ድርጅቶች እንደፈለገ የመቆጣጠር ፍቃዳቸውን፣ ሁሉ ባሰኘው ጊዜ የማገድ፣ የመግኛ ያልተገደበ ስልጣን ነበረው። ያ ስልጣኑ እንዲስተካከል ተደርጓል። እንደዚሁ በጣም በውስጡ የነበሩ የሚንቀሳቀሱባቸው የስራ መስኮች ራሳቸው እንዲገደቡ ተደርጎ ነበር። ከዚህን ያህል ከአስር ፐርሰንት በላይ ከውጭ ድርጅት የምታገኙ ድርጅቶች በመብት ጉዳይ ላይ መስራት አትችሉም ተብሎ ብዙዎቹ የሚሰሩበትን የስራ መስክ ሁሉ እየቀየሩ ወደ ሌላ እንዲሄዱ ተገደው ነበርና እነዚህ ሁሉ አፋኝና ገዳቢ የነበሩ አንቀጾች ሙሉ በሙሉ በሚባል ሁኔታ በአዲሱ ሕግ ውስጥ ተቀይረው ተቃጅ፣ እና ሰፊ መብት የሚሰጥ ህግ ወጥቷል። እና እሱን በጣም አድንቀናል፣ አመስግነናል። መንግስትም ላይ እነዚህ ዋና ጉዳዮች እንደነበሩ ከሚነሱት ጉዳዮች በጣም ቀዳሚና ዋና ጉዳዮች እንደነበሩ አስታውሳለሁ። ምክንያቱም በጣም ብዙ ድርጅቶች ተዘግተው ከስራ ውጭ ሆነው ነበረ። የሞያ ማህበራት ሳይቀር መቀጠል አቅቷቸው፣ ስራቸው ማስቀጠል አቅቷቸው፣ በማስተማር ላይ የሚሰማሩ ድርጅቶች እንደዚሁ ማንቀሳቀስ አቅቷቸው እንደ ነበር አስታውሳለሁና እነዚህ ዋና የሚባሉ ጉዳዮች ከተስተካከሉ እና ከተሻሻሉ መሻሻል አሉባቸው ብላችሁ የጠቀሳችኋቸው ሌሎች ጉዳዮች ምንድን ናቸው? ታዲያ መሻሻል አለባቸው ብለን ያልናቸው አንዳንድ አንቀጾች አሉ። ለምሳሌ በዚሁ በወጣው አዋጅ ላይ ሰዎች የመደራጀት በተለይም ኢትዮጵያ ራሷ በፈረመችው እና በተስማማችበት የአፍሪካ ኮሚሽን የሰብአዊ መብት ቻርተርም ላይ ሁን ሌሎች ዓለም አቀፍ ድንጋጌዎች ላይ ሰዎች የመደራጀት መብት አላቸው በተለ በእንደዚህ አይነት ስራዎች ላይ የመሳተፍ መብት አላቸው እና ሄደው የግ አለምም ሳይመዘገቡ የተቋቋሙ ተቋቁመው ስራ ሲሰሩ የተገኙ ድርጅቶች እንደ ወንጀል እንደ ጣሱ ተደርጎ መብታቸው እና ኤክሰርሳይዝ ያደረጉት ግን ወንጀል እንደ ጣሱ ተቆጥሮ በወንጀል የሚያስቀጣ ድንጋጌ አለ። ያ በብዙ ሀገሮች ላይ የተለመደም አይደለም፣ አግባብም አይደለም። ይሄ ምዝገባው ለአስተዳደራዊ ስራ እንዲያመች ተብሎ የተቀመጠ ነገር ነው እንጂ ሰዎች መብታቸውን መጠቀማቸው መብታቸውን በተግባር መዋላቸው የሚጥሱት እንደ ወንጀል አድራጎት መቆጠር የለበትም። ስለዚህ አንዱ አሳሳቢ የሆነውና ምናልባትም እንዲሻሻል በተደጋጋሚ በዓለም አቀፍ ድርጅቶችም ጭምር ጥያቄ ሲቀርብበት የነበረው እሱ ነው። ሁለተኛው እን በተመሳሳይ ሁኔታ የተቋቋመ አካል አለ። ኤጀንሲ የሚሉት እነዚህ የበጎ አድራጎት ድርጅቶችን የሚቆጣጠር ወይም እነዚህ የሲቪክ ማህበራትን የዛ የተቆጣጣሪ አካል አወቃቀር እዚህም ደግሞ በተመለከተ ያነሳነው ጥያቄ አለ። የሚዋቀረው አካል ከሲቪክ ማህበራትም በአንድ ጎኑ ጥሩ ነገር የሚሆነው ሙሉ በሙሉ በመንግስት ቁጥጥር ስር ይዋል አይደለም፣ ከመንግስትም ከሲቪክ ማህበራትም ገለልተኛ ከሆኑ አካላትም የሚዋቀር ነው። ነገር ግን እዛ ውስጥ መንግስት ያለው ድርሻ በጣም ከፍተኛ ስለሆነ ጫና የማሳደር አቅም ይኖረዋል። ስለዚህ ከመንግስት ይልቅ መንግስት የመቆጣጠር ስራውን በአነስተኛ ውክልና እዛ ተቋም ውስጥ ሊያከናውን ይችላል። ከመንግስት ይልቅ እነዚህ የሲቪክ ማህበራት እና ገለልተኛ የሆኑ አካላት ቁጥራቸው ከፍልል ይገባል ካለ በለዚያ ዞሮ ዞሮ የመንግስት ጫና በስራቸው ላይ ሊያሳድር ይችላል የሚል ስጋት ነው። ሌላው ደግሞ ከበጀት አጠቃቀማቸው ጋር ተያይዞ ከሀያ ለአስተዳደራዊ ጉዳይ የሚጠቀሙት በጀት ከጠቅላላ በጀታቸው ከሀያ ፐርሰንት እንዳይበልጥ ብሎ የሚደነግግ የሚገድብ አንቀጽ አለው እና ያ አንቀጽ በጣም ከፍተኛ የሆነ የስራ ጫና ይፈጥርባቸዋል ያ ጫናዎች ብዙም አስፈላጊ አልነበሩም በተወሰነ ደረጃ ፈቃጅ የሆነ ከፈት ያለ የመስራት እድልን የሚፈቅድ ነገር መኖር ነበረበት የሚሉ በጣም ገዳቢ ናቸው በሚል ሳይሆን ቢሻሻሉ የበለጠ ህጉን ሙሉ ያደርገዋል የበለጠ ህጉን የሚያሰራ ፈቃጅ ያደርገዋል ብለን ያሰብናቸውን ናቸውን ከዓለም አቀፍ እና ከአህጉር አቀፍ ህጎች ኢትዮጵያ ከፈረመቻቸው ከተስማማ ችባቸው የሰብአዊ መብት መነሻ ድንጋጌዎች በመነሳት እነዚህን አስተያየቶች ሰጠናል። በዋናነት ግን ሙሉ ሂደቱ ህጉ የወጣበት ሂደት የተሰራውን ስራ ደግሞ አመስግነናል። ሊበረታታ የሚገባው ጥሩ ጅምር ነው በሚልም በደብዳቤያችን ላይ ለመንግስት መልክታችን እናስተላል። እንግዲህ ይሄ አዋጅ ሲሻሻል በጣም ብዙ የህግ ባለሙያዎች የተሳተፉበት እንደሆነ ይታወቃል። አንዳንዶቹ የህግ ባለሙያዎች ቀደም ሲል በጣም አበክረው የቀደመውን አዋጅ ሲተቹ የነበሩ አሉበት ሉ የታወቁም የህግ ባለሙያዎች ተሳትፎበት ውይይት ተደርጎበት ለህዝብ ተወካዮችም ቀርቦ ውይይት ተደርጎበታል። ይሄ አዋጅ እና አሁን ይሄንን እነዚህ መሻሻል አለባቸው የሚሉትን ጥያቄዎች ስታቀርቡ አዋጁ እንደገና ይሻሻል እያላችሁ እንግዲህ አሁን በዚህ ኦልሬዲ አዋጁ ወጥቷል። ሊያሰራ የሚችል ነገሮች አሉት። ግን ከመነሻውም አሁን የተነሳ ጥያቄ አይደለም። ይሄ ገና በውይይት ላይ ከነበረበት ጊዜ ጀምሮ ይቀርቡ የነበሩ ጥያቄዎች ናቸው። ስለዚህ አሁን አዋጁም ሲወጣ መንግስት የወሰደውን እርምጃ አመስግነን፣ ነገር ግን እነዚህ ነገሮች አሁንም ደስጋት ይዘናቸውን ቀጥላለን፣ የሚል ማሳሰቢያ ነው። ይሄ ሕግ እንደገና አፈጻጸም ላይ ታይቶ የሚያመጣቸው ችግሮች ካሉ ወደፊት መንግስትም እራሱ እንግዲህ ሁኔታውን ፈትሾ ሊገመግማቸው እና ሊለውጠው ይችላል። የማይለወጥ ሕግ አይደለም። ግን በአሰራር የበለጠ ደግሞ ችግሮቹ ጎልተው ሲታዩ ሀገር ውስጥ ያሉ ማህበራቶችም ጭምር ጥያቄውን ወደፊት ሊያነሱት ይችላሉ። ለእኛ ግን አሁንም እንደ ስጋት ነው የምናያቸው። ለማን ነው ደብዳቤውን የላካችሁት? ደብዳቤው ለጠቅላይ ሚኒስትር ቢሮውን ጨምሮ ጉዳዩ ለሚመለከታቸው የመንግስት አካላት እና ለዓለም አቀፍ ተቋማት፣ የሰብአዊ መብት ድርጅቶች በጠቅላላ እንዲደርስ ተደርጓል። ለህዝብ ይፋ የተደረገም መግለጫ ነው። ይሄንኑ ደብዳቤ ቀደም ብለንም ገና ህጉ ሳይወጣ ከጠቅላይ አቃቢ ህግ ቢሮ ወደ ጠቅላይ ሚኒስትር ቢሮም ሲሄድ ለጠቅላይ ሚኒስትር ጽህፈት ቤት ይሄንኑ ይዘት ያለው ደብዳቤ ወደ ዘጠኝ የሚደርሱ ዓለም አቀፍና ሀገር ውስጥ ያሉ ድርጅቶች ልከናል። ለጠቅላይ ሚኒስትሩ ጽህፈት ቤት በእጀ ጭምራ አስረክበናል። የዛ ቀጣይ ጥሪ ነው ይሄኛው። የኢትዮጵያ የመብት ድርጅቶች ሰብሳቢ አቶ ያሬድ ኃይለማርያም ለሰጡን ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ ሲሆን እድሉም ስለሰጣችሁ። የእለቱን አብይ ርዕስ ነበር ያደመጥነው ሲሆን እናመሰግናለን። በአፍሪካ ህብረቱ የመሪዎች ጉባኤ ጎን ለጎን የተገናኙት የኢትዮጵያ የግብፅና የሱዳን መሪዎች ትናንት በህዳሴው ግድብ ላይ ያተኮረ ውይይት አካሂደዋል። የሶስትዮሽ ውይይቱን የተከታተለው እስክንድር ፍሬው ነው ቀጣዩን ልኮልናል የሶስትዮሽ ውይይት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የመጀመሪያው ነው። የሶስትዮሹ ውይይት እንዲካሄድ ያደረጉት የግብፁን ፕሬዝዳንት አብዱልፈታህ ኤልሲሲንና የሱዳኑን ኦማር ሐሰን አልበሽርን በጽፈት ቤታቸው በመጋበዝም ነው። ጠቅላይ ሚኒስትር አብይ አህመድ የሶስትዮሹ ውይይት እንዲካሄድ ያደረጉት የአፍሪካ ህብረት ጉባኤ ከመጀመሩ በፊት ማለዳ ላይ የተካሄደው ውይይት በታላቁ የኢትዮጵያ ህዳሴ ግድብ ላይ ማተኮሩን ተሳታፊ የነበሩት የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ ለጋዜጠኞች አብራርተዋል። በአብዛኛው ውይይት የነበረው ግድብ ስራችን ጋር የተያዘ እና ሶስቱ ሀገሮች ላይ ጉል ተጽዕኖ በእኛም በኩል ልማቱ ሳይጓተት በታችኞቹ ሀገሮችም ላይ ጉል ተጽዕኖ እንዳይፈጥር የተደረጉ ውይይቶችና ምክክሮች ናቸው። ከዚህ አኳያ በቀጣይ ተጀምሮ ያሉት የቴክኒካል ስራዎች በተለይ የሙሌቱን ሁኔታ የሚያየውን ጉዳይ ቴክኒካል ግሩፕ ሚኒስትሮች ደረጃ ተገናኝተው በቅርብ ጊዜ የተሰራውን ስራ በደንብ ኢቫሉዌት አድርገው የመጨረሻውን ሪፖርት ለመሪዎች እንዲያቀርቡ የሚል የመጨረሻ ሀሳቦችና ስምምነቶች የተደረሰው ነው የተጠናቀቀው። በዚህ ውይይት የተደረሰበት ስምምነት ወይም የተንጸባረቀ ልዩነት ስለመኖሩ ሚኒስትሩ በግልጽ አላመለከቱም። ሂደቱን ወደፊት በማስኬሄድና ለማጠቃለያው አቅጣጫ በማስቀመጥ ላይ መተኮሩን ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ን ለዘገባው እናመሰግናለን። የሁሉም ኢትዮጵያውያን ማንነት የሚያስተናግድ ኢትዮጵያን መገንባት ያስፈልጋል አሉ የኦሮሞ ዲሞክራሲያዊ ግንባር ሊቀመንበር አቶ ለንጮለታ። የሲዳማና የኦሮሞ ህዝቦች አንድነትና የትግል አጋርነት ያጠናክራል የተባለ የምክክር መድረክ የኦዴግ ታጋዮች በተገኙበት ያለፈው ቅዳሜና እሁድ በሐዋሳ ከተማ ተካሂዷል። የኦሮሞና ሲዳማ ህዝብ ተቀራርቦ በመስራት ለውጡ ለውጡ እንዲያንቀሳቅስ የበኩላችን ሚና እንዲወጡ የኦኔክ አመራሮች የኦዴግ አመራሮች ተናግረዋል። ወጣቶች በስምታውነት መንግሥት በማፍረስ ሳይሆን የተገኘውን እድል በመጠቀም ለውጡን ወደ ተሻለ ደረጃ ማድረስ አለባቸው ብለዋል። የሲዳማ አርነት ንቅናቄ ከኦሮሚያ ነፃነት ታጋዮች ጋር ትግሉን እንደሚቀጥልና የማንነት ፖለቲካ የሚያራምድ ፓርቲዎችን እንደሚያካሂድ ገልጿል። የሐዋሳ ሪፖርተራችን ዮናታን ዘብዴዮስ ዝርዝር ዘገባ ልኳል። የኦሮሞና የስዳማ ሕዝቦችን አንድነትና አጋርነት ያጠናክራል ብሎም የጋራ የትግል ታሪካቸውን ይዘክራል የተባለው የምክክር መድረክ ያለፈው ቅዳሜና እሁድ የካቲት ሁለትና ሶስት ሁለት ሺ አስራ አንድ ዓመተ ምህረት በአዋሳ ከተማ ለሁለት ቀናት ተካሂዷል። በጉባኤው ላይ ከስዳማ ታጋዮች ጋር ታግለዋል የተባሉ የወደግ መሪዎች አቶ ለንጮ ለታ፣ ዴማ ነጋውና ነጋው ና ለንጮ ባት ተሳትፈዋል። የደቡብ ክልል ፕሬዚዳንት፣ የስዳማ ዞን አመራሮች፣ የስራ ኃላፊዎች፣ ቀሪዎችና ና የእጀቱ አባላት እንዲሁም የአገር ሽማግሌዎች ተገኝተውበታል። አቶ ለንጮ ለታ እንዳሉት የሁሉም ኢትዮጵያውያን ማንነት የምታስተናግድ ኢትዮጵያን መገንባት ያስፈልጋል። ደጅትተ ሲዳማነትን ደጅትተ ወደ ኢትዮጵያዊነት ካምፕ ልትገባ ትችላል የሚሉን ካሁኑ ወዲያ ተሳስተዋል። አይቻል ጠቅላይ ሚኒስትራችን ስንደመር እናምራለን ማለታቸውም ይሄው ይመስለኛል። ኔ በመደጋገፍና በፍቅር ላይ የተመሰረተ በተለያየ ህብረ ቀለማት የተሸለመ አዲስ ኢትዮጵያ በሀገሪቱ የተገነባ መሆኑን ተናግሯል። ኢትዮጵያ በታሪክ ውስጥ ታይቶ በማይታወቅ የለውጥ ጎዳና ውስጥ እንደሆነም ተናግሯል። ኢትዮጵያውያን ተቀራርቦ በመስራት እሳቸው ታይቶ ላለውትን ለውጥ መደገፍ እንደሚያስፈልግ ተናግሯል። የትግል ችቦ ለአዲሱ ትውልድ በመተላለፉ ደስተኛ መሆናቸውን ተናግረው ወጣቶች በዲሞክራሲ ግንባታ ውስጥ የሚጠበቅባቸውን ትልቁን አስተዋጽኦ እንዲያበረክቱን ጠይቀዋል። በእናንተ ላይ የወደቀው ኃላፊነት በጣም በጣም ከባድ መሆኑን መሆኑን ተረድታችሁ ተባብራችሁ እጅ ለእጅ ተያይዛችሁ ይህንን የለውጥ ሁኔታ እንድታዘልቁ እማጸናለሁ። የብሔር ማንነቶችን ለማጥፋት በመንግስታት ብዙ ሙከራ ተደርጓል ያሉት ምክትል ሊቀመንበር ዲማነጋው በበኩላቸው የስዳማና በደቡብ ክልል የሚገኙ ብሔረሰቦችና ህዝቦች ማንነታቸውን ለማስከበር ከፍተኛ መስዋዕትነት ከፍለው ነው ያሉትም። አሁን ተፈጥሯል የሚሉትን እድል በመጠቀም ወጣቱ ወደ ተሻለ ደረጃ ለማድረስ ከፍተኛ ኃላፊነት እንዳለበትም ተናግሯል። ህዝቦች የራሳቸውን እድል በራሳቸው ጊዜ እንዲወስኑ መታገላቸውንና የስዳማ ህዝብ ጥያቄም ህገ መንግስታዊና ፍትሐዊ በመሆኑም መመለስ አለበትም ብሏል። የኦሮሞና የስዳማ ህዝብ እንዲሁም ወጣቶች ተቀራርበው በመስራት ለውጡ እንዳይቀለበስ የበኩላቸውን ሚና እንዲወጡ አቶ ለ ሁለቱም ተናግሯል። ወጣቶችም በስሜታዊነት ተገፋፍተው መንግስት በማፈረስ ሳይሆን የተገኘውን እድል በመጠቀም ለውጥን ወደ ተሻለ ደረጃ ማድረስ አለባቸው ብሏል። የሚያዳምጠን መንግስት ካገኘን ያን መንግስት መደገፉና ማበረታቱ ነው የሚያዋጣን አልቲሜትሊ ከጭቆና ከኋላ ቀርነት የሚያዋጣን እና ቄሮና እጀቶ ይህንን አውቀው መንግስት ከመንገድ ሲወጣ ግፊት አድርጎ መንገድ ውስጥ እንዲገባ መንገድ ውስጥ ደግሞ ባለበት ጊዜ እንዲገሰግስ ማድረግ እንጂ መንግስትን ማደናቀፍ ጥሩ ስለማይሆን እቺ ምክር ትንሽ ወርወር ለማድረግ ፈለግኩ። አመሰግናለሁ። ከሲዳማ ታጋዮች ጋር ረጅም የትግል ታሪክ እንዳላቸው ለአብነትም ከሲያን መስራች ከነ ወልደ አማኖ ዱባሌ ጋር በአብሮነት መታገላቸውን ገልጸዋል። ዳሌ ወረዳ ይርጋለም ከተማ ድረሱን በመሄድ በመካነ መቃብራቸው ላይ የአበባ ጉንጉን በማስቀመጥ ሀዘናቸውን ገልጸዋል። የሲዳማ አርነት ንቅናቄ ሲያን ሊቀመንበር ሊቀ መንበር አቶ ዱካሌ ላምሶ እንደተናገሩት የኦሮሞና የሲዳማ ህዝቦች ረጅም ትግል ታሪክ አላቸው። ሲአን ከኦሮሞ የነጻነት ታጋዮች ጋር ትግሉን እንደሚቀጥል እንደሚቀጥልና የማንነት ፖለቲካ ከሚያራምዱ ከሚያራምዱና ርዕዮተ ዓለማቸው ከሚገናኙ ፓርቲዎች ጋር እንደሚዋህልም ገልጿል። የሲአን መስራቾች ያነሱት ሀሳብም ይሄ የራስን በራስ ማስተዳደር ነው ሲዳማ ህዝብ እየጠየቀ ያለውና የመጨረሻ ጫፍ ላይ ደርሶ ሬፈረንደም እየጠበቀ ያለው ጉዳይ ከዛሬ አርባ አንድ አመት በፊት እየተጠየቀውና ለወደፊትም ቢሆን አሁን እነዚህ ከሌላ ከኦሮሞ ከመጡት ከወንድሞቻችን ጋር የሚኖረን የጋራ ትግል ያው ራሱን በራስ የማስታረድን እና የብሔር ብሔረሰቦችን መብት እንደተጠበቀ ሰላምቴ ትክክለኛ ፌደራል ስርዓት የጋራችን የምትሆነ ሀገር መገንባት ትግል ነው። ቀጣዩ ትግላችን የክልሉ ፕሬዚዳንት አቶ ሚሊዮን ማቶስ በበኩላቸው እንዳሉት የምክክር ጉባኤው አላማ በኦሮሞና በሲዳማ ህዝቦች መካከል ያለውን ጠንካራ የህዝብ ለህዝብ ትስስር ይበልጥ ማጎልበት ነው ብሏል። ነጻነት፣ ፍትህና እኩልነት እንዲረጋገጥ የሲዳማና የኦሮሚያ አባቶች ዋጋ ከፍለውበታል ያሉት አቶ ሚሊዮን ታጋይ አባቶቻችን ትምህርት የምንወስድባቸው ቤተ መጻሕፍት ናቸው ብሏል። በመርህ ላይ የተመሰረተ ዲሞክራሲ ለመገንባት መድረኩ ፋይዳው የጎላ ነው ነው ያሉትም ሲዳማ ህዝብ ለዘመናት ባለፉት አርባ ዓመታት በባህሉ ላይ በቋንቋ ላይ በማንነቱ ላይ ሲደርስ የነበረውን ጫና ለመቋቋም በጋራም በተናጠልም ሲደረጉ የነበሩ ትግሎች ውስጥ ያለፈ ህዝብ ነው። የዜጎች መብት፣ የህዝቦች መብት በግለሰቦች እና በቡድኖች ፍላጎት ላይ የተመሰረተ ሳይሆን በእውነተኛ ዲሞክራሲ እና በዲሞክራሲያዊ ህገ መንግስት ላይ የተመሰረተ እንዲሆን መሪዎች ሲከፋቸው እና መሪዎች ደስ ስላቸው የህዝቦች መብት የሚረጋገጥበት ሳይሆን በተቋማት ላይ የተመሰረተ በህገ መንግስት ላይ የተመሰረተ የህዝቦች መብት ስለሚረጋገጥበት ሁኔታ እና በዚህ ላይ የተመሰረተ የሀገሪቷ ዘላቂ ሰላም፣ ልማት፣ ዲሞክራሲና መልካም አስተዳደር ለማረጋገጥ እንደዚህ አይነት መድረኮች የሚኖራቸው ሚና እጅግ ከፍተኛ ነው የሚሆነው። አሁን ላይ በምንገኝበት ታሪካዊ ምዕራፍ ላይ ደግሞ ሲዳማ በዚህ ሀገር ላይ በአስተዋጽኦ ልክ እውቅና አግኝቶ ተገቢውን ፍትሃዊ የሆነ ተጠቃሚነት ተረጋግጦ እንድኖር የሚፈልግ ሕዝብ ነው። በምክክር መድረኩ የኦሮሞና የስዳማ አንድነትና የትግል ታሪክ የሚያሳዩ ጥናታዊ ጽሁፎች ቀርበው ውይይት ተደርጎባቸዋል። እንግዶቹ በዞኑ ወደሚገኙ ወንሾና መልጋ ወረዳዎች ድረስ በመሄድ ባህላዊና ታሪካዊ እንዲሁም የእምነት ስፍራዎችን ጎብኝቷል። የስዳማ ሕዝብ በቄጠላ ስርዓት ዳኤ ቡሹ እንኳን ወደ ወንድማቸው ቤት በሰላም መጣችሁ ስሉ ተቀብለው አስተናግዷቸዋል። በዚሁ የቄጠላ ስርዓትም የስዳማ ሕዝብ ትግል እንዲደግፉ ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም የምሽቱን የመጨረሻ የመጽሔት ርዕስ ነው። ከዮናታን የሰማነው ዮናታን፣ እናመሰግናለን። በኢትዮጵያና አካባቢዋ ከምሽቱ ሶስት ሰዓት ከሀያ ስምንት ደቂቃ ላይ ነን አሁን የምንገኘው። ወደ ሁለተኛው አጋማሽ የሚያሸጋግረን የምሽቱ ዋና ዋና ዜና ነው። አዳነች ፍሳዬ ታሰማናለች። የድሬዳዋ አስተዳደር ፖሊስ በድሬዳዋ ተነስቶ በነበረው ተቃውሞ በቁጥጥር ስር አውሏቸው ከነበሩት ሶስት መቶ ስምንት ተጠርጣሪዎች መካከል ዛሬ አመሻሽ ላይ 44ቱን እንደለቀቀ አስታወቀ። ፖሊስ ባለፈው ሳምንት በሶስት ዙር ከለቀቃቸው 218 ተጠርጣሪዎች ጋር በአጠቃላይ 262 ተጠርጣሪዎች ክሳቸው ተቋርጦ ከእስር ተለቀዋል። በኦሮሞ ነጻነት ግንባርና በኢትዮጵያ መንግስት መካከል የተፈጠረውን አለመግባባት ለመሸምገል የተቋቋመው የአባገዳዎችና አገር ሽማግሌዎች የእርቅ ኮሚቴ ከሁለቱም ወገን ጋር የነበረውን ውይይት በማጠናቀቁ የፊታችን ሮብ ጀምሮ የኦሮሞ ነጻነት ግንባር ሰራዊት ካምፕ የመግባት ሂደት እንደሚፈጽም አስታወቀ። በዩናይትድ ስቴትስ የህግ መምሪያ ምክር ቤት የውጭ ጉዳይ ኮሚቴ ስለ አፍሪቃ፣ ስለ ዓለም አቀፍ ጤና፣ ስለ ሰብአዊ መብትና ዓለም አቀፍ ድርጅት የሚመለከተው ክፍል አዲስ ሊቀመንበር አፍሪቃውያን የሚሰደዱበትና ከመኖሪያቸው የሚፈናቀሉበት ምክንያት ምን እንደሆነ ለመረዳት ትኩረት ሊሰጠው ይገባል ብለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የኢሚግሬሽን ፖሊሲን አስመልክቶ የሚካሄደው ንግግር ባለበት መቆም ተጠያቂዎቹ ዲሞክራቶች ናቸው ሲሉ ዛሬ ናቅፈዋል። የትራምፕ አስተዳደር የምክር ቤት አባላት ሌላ ከፊል የመንግሥት መስሪያ ቤቶች መዘጋትን ለማስወገድ እየጣሩ ናቸው። አዳነችን ለዜናው እናመሰግናለን። ሶስት ሰዓት ተኩል ሆኗል። አሁን ደግሞ የምሽቱን ዋና ዋና ዜና ነበር የሰማ ነው። ወደ መዝናኛ እንለፍ። ትንሽ ዜና እንድትሉ እንፈልጋለን። ነፍሱን ይማር መስፍን አበበን የሚያዝናናን ልቡን ለበላችሁ ቆንጆ እንደገና ልቤን እንጂ እያለ ነው እና ዜማውን ነው ጀመር ሲያደርግ ያወቅኩት እስቲ በኋላ እናንተ ታደምጡታላችሁ። መልካም ምሽት ምናልባት የሚኖላ They carry me in their <Spanish> Correngi inno la savvai, giù giù giù giù, giù giù giù giù, Usvala sùnda te di And cheat and cheat and Gin, gin, gin, gin, gin, መስፍን አበበ ነበረ። ቆይ ስለ መስፍን ትጠይቂያለሽ? ታቂዋለሽ? ይህን ድምፅ አቢ? አዎ እናቀዋለሁ። ኧረ ጥሩ ነው። እኔ መስፍን አበበን ነፍሱን ይማር ሞቷል፣ ትዝ የሚለኝ እሱ ሲዘፍን የአስተማሪነት ዘመኔ ነው። መምህር ስቶኝ በቃ ከክላስ በኋላ ሙዚቃ የምንሰማው የምንዝናና በእነዚህ አይነት ነበር። እና መስፍን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የሁለተኛው አጋማሽ የሰኞ ቀዳሚ ቅንብር ስፖርት ነው። እንደምናምሽታችሁልናል የተከበራችሁ አድማጮች፣ በሀገር ውስጥና በውጭ በተካሄዱ የሩጫ ስፖርት ውድድሮች ኢትዮጵያውያን፣ በቢሲክሌት የኤርትራ ጋላቢዎች ድል የተጎናጸፉባቸው ዜናዎች አሉ። ፊፋ የማዕከላዊና ምስራቅ አፍሪካ ቢሮ በአዲስ አበባ መክፈቱን የተመለከተ ሪፖርትም ይዘናል። አብራችሁን ቆዩ። የሩጫውን ስፖርት ዜና ላስቀድም። የሐዋሳን ሐይቅ እንጠብቅ የታላቁ ሩጫ በኢትዮጵያ ውድድሮች መሪ ቃል ነበር። በተዘጋጀ የግማሽ ማራቶን ሩጫ ውድድር በርካታ አትሌቶች ተሳትፈዋል። ግርማቸው ከበደ ዝርዝሩ አለው። ሀገር ያቀናል፣ የእርስ በርስ ጦርነትን ያስቀራል፣ የዲፕሎማሲ ግንኙነት ያቆሙ ሀገራትን ወደ መነጋገር ያመጣል፣ ታላላቅ መልእክቶችን በቀላሉ ለማስተላለፍ ይረዳል ይላሉ የስፖርትና ልማት ባለሙያዎች። ታላቁ ሩጫ በኢትዮጵያ ያዘጋጀውና ለስምንተኛ ጊዜ የተደረገው የታል ሐዋሳ ግማሽ ማራቶንም ከሩጫ ያለፈ መልእክትን አንግቦ ተካሂዷል። አራት ሺህ ሰዎች የተሳተፉበት ውድድር ዋና መልእክቱ የሐዋሳ ሐይቅን እንጠብቅ የሚል ነው። ከግማሽ ማራቶኑ በተጨማሪ የሰባት ኪሎ ሜትርና የሕጻናት ውድድሮችን ባካተተው የታል ሐዋሳ ግማሽ ማራቶን የሐዋሳ ሐይቅን መጠበቅ ስለሚቻልባቸው መንገዶች መልእክት ሲተላለፍበት ውሏል። በውድድሩ አዜማም በዓለም አቀፉ የውሃ ጥበቃ ፕሮግራም አይዋስት አስተባባሪነት የሐዋሳ ሐይቅን የማጽዳት ዘመቻ ተካሂዷል። የሐዋሳ ከተማ ምክትል ከንቲባ አቶ ስኳሪ ሹዳ በተለይ ለአሜሪካ ድምፅ በሰጡት አስተያየት ከውድድሩ ጎን ለጎን ሀይቁን ለመጠበቅ ስለሚሰሩ ስራዎች ተናግረዋል። በጣም አስቸጋሪው የውሃ መጠቀሚያ ላስቲኮችን በየቦታ መጣል ነው። እሱ ላይ ህብረተሰቡን ሙላት እያነቃነቀ ስራ ሊሰራ ይገባል። ለዚህም በየጊዜው የከተማው ነዋሪ በተደራጀ መልኩ እየወጣ እያጸዳ ይገኛል። በአካባቢው ላይ የሚጠቀሙ ወጣቶችና አሳ ማህበራትም እንደዚሁ ውሃውን እንድንከባከቡት የተሰራ ያለው ስራ አለ እዛረ ደግሞ የተካሄደው የሀዋሳን እንንከባከብ የማራቶን ሩጫ፣ ያው ህዝቡን ይበልጥ ለማነቃነቅ ወጣቱን ለማነቃነቅ በዘርፉ ላይ የሚሰሩ ባለድርሻ አካላትን ለማነቃነቅ ትልቅ እድል የፈጠረ ነው ብሎ መውሰድ ይቻላል። የታላቁ ሩጫ በኢትዮጵያ መስራች ሻለቃ ኃይለ ገብረስላሴም ሐይቁን መጠበቅ የሀዋሳ ከተማ ህልውና ጉዳይ እንደሆነ አብራርቷል። የሀዋሳ የሀይቅ ጥበቃ ሁኔታ የከሌ የከሌ የሚባል አይደለም። ሐዋሳ ያለዚህ ሀይቅ ያለዚች ውሃ ሐዋሳ ትሆናለች ብላችሁ አጠብቁ። ምክንያቱም ለሐዋሳ ሐዋሳ የሚያደርጋት ይህ ሀይቅ ከህፃን እስከ ትልልቅ ድረስ ያለው ቴከር ሊያደርገው ይገባል። በከተማ ውስጥ ያሉ ብዙ ቆሻሻዎች ወደ ውሃ ውስጥ የሚገቡትን ልክ እንደ በፊቱ ሁሉ የሀዋሳ ህዝብ ክትትል እያደረገ ሊያስወግደው ይገባል። የታል ሐዋሳ ግማሽ ማራቶን ተሳታፊዎችም የውድድሩ መልእክት እነርሱም የሚፈልጉት እንደነበረ ነው የተናገሩት። በጣም ደስ እያለኝ ነው የሮጥኩት እና ሩጫውን ውደዋለሁ። በዛ ላይ መልእክቱን በጣም ደስ ይልና ያስፈልግ ስለነበረ ኃላፊነቴም በአግባቡን የተወጣት በጣም ደስ እያለኝ ነው የሮጥኩት። ሐዋሳ ና በቃ ተረባርበን እንዴት ብለን እናጸዳታለን ማለት በአትሌቶች መካከል በተካሄደው የግማሽ ማራቶን ውድድር በወንዶች ሙሳ ባቦ፣ ደግነህ ረጋሳና ጌታቸው ኬኔ ከአንደኛ እስከ ሶስተኛ ወጥተዋል። እጅግ ከፍተኛ ፉክክር በታየበት የሴቶች ውድድር ብዙ ነሽ ለማ አንድ ሰዓት ከአስራ ሰባት ደቂቃ ከዜሮ አራት ሰከንድ በመጨረስ አንደኛ ስትሆን ሮማን መንግስቱ በሁለት ሰከንዶች ተቀድማ ሁለተኛ ሆናለች። አያንቱ ኩመላ ከሌላ ሁለት ሰከንዶች በኋላ በመግባት ሶስተኛ ወጥታለች። አመሰግናለሁ ግርማቸው። ግማሽ ማራቶን ትላንት በባርሴሎና ስፔንም ተካሂዷል። የሴቶቹን ሮዛ ደረጄና ዲባባ ኩማ ተከታትሎ በመግባት አሸንፈዋል። በወንዶቹም አንደኛ የወጣውን የኬንያ አትሊት ኤሪክ ኪፕታንዊን ተከትለው በሁለተኛና ሦስተኝነት ያጠናቀቁት ኢትዮጵያውያኑ አበበ ደገፋና በተስፋ ጌታሁን ናቸው። አጠር አድርጌ ለማየት በሴቶቹ አዲስ የዓለም ክብረ ወሰን ተጠብቆ ነበር። ከታዳጊዋ ኢትዮጵያዊት ከሮዛ ደረጄ ለጥቂት ብትስትም ያስመዘገበችው ሰዓት 10601 ግን ድንቅ ነው። ከቀድሞ የራሷ ፈጣን ጊዜ ላይ ሙሉ አንድ ደቂቃ ቆርጣለታለች። ሮዛ ቀደም ሲል አርብ፣ ሰንበሬ ተፈሪ ራስ አልኬሜ ላይ ካስመዘገበችው አዲስ ሬኮርድ 16 ሴኮንድ ብቻ ነው ወደ ኋላ የቀረችው። በ10645 በሁለተኝነት ያጠናቀቀችው ዲባባ አኩማም እንዲሁ እዚሁ ስፍራ ላይ ከሁለት ዓመታት በፊት ካስመዘገበችው የራሷ ፈጣን ሰዓት ሁለት ደቂቃ ግድም አንስታለታለች። ሳሊ ቺፒየጎ ከኬንያ ሦስተኛ። በወንዶቹ አሯሯጮች ስላልተመደቡ ውድድሩ ለማሸነፍ እንጂ አዲስ የዓለም ክብረ ወሰድ ለማጻፍ የታለም አልነበረም። ሀያኛው ኪሎ ሜትር ገደማ ላይ ነበር አበበ ደገፋና በተስፋ ጌታ አሁን ፍጥነታቸውን ጨምረው የታዩት። እስከ መጨረሻው በዚያው ለመግፋት ቢሞክሩም ኬንያዊው ኤሪክ ኪፕታኒ ሊለቃቸው አልፈቀደም። ከለመደው የናይሮቢ ከፍታ 1500 ሜትር አቀበት ላይ ሲደርሱ ግን ኬፕታውን የፍጥነቱን ጨምሮ አመለጣቸው። በ1 ሰዓት 01 ደቂቃ ከ44 ሴኮንድ በአንደኝነት አጠናቀቀ። የመጨረሻውን ኪሎ ሜትር የሮጠው በ2 ደቂቃ ከ30 ሴኮንድ ነው። አበበ ደገፋን በአንድ ሴኮንድ በተስፋ ጌታውንን በሁለት ሴኮንዶች ቀድሞ ጨርሷል። ባሳለፍነው ቅዳሜ እዚህ ዩናይትድ ስቴትስ ኒውዮርክ ከተማ በተካሄደ የአዳራሽ ውስጥ የአንድ ማይል ውድድርም ዮሚፍ ቀጀልቻ ከኢትዮጵያ አዲስ የዓለም ክብረ ወሰን ለማጻፍ የቀረው በጣም እጅግ በጣም አነስተኛ ጊዜ ነው፣ 0.01 ሴኮንድ ብቻ። ከውድድሩ በፊትም ዮሚፍ ቀጀልቻ እስካሁን በሞሮኳዩ ሂካም ኤል ጉሩጅ ተይዞ የቆየውን ሦስት ደቂቃ ከ48.45 ሴኮንድ እንደሚያሻሽል ደጋግሞ ቃል ገብቶ እንደነበር ተዘግቧል። በ3000 ሜትር ሁለቴ የዓለም ሻምፒዮኑ ዮሚፍ ቀጀልቻ በአንድ ሺህ ሜትርና በአንድ ማይል ፈጣን ጊዜ በማስመዝገብ ቀዳሚነቱን ይዟል። በዓለም ደረጃውን ወደ ሁለተኛ ስፍራ ላይ አምጥቷል። አትሌቲክሱ የሆኑ ወደ ግርማቸው ልመልሳችሁ። ፊፋ፣ ዓለም አቀፉ የእግር ኳስ ፌዴሬሽን የማዕከላዊና ምሥራቅ አፍሪካ ቢሮውን አዲስ አበባ ላይ ከፍቷል። ይህም የተመለከተ አጭር ዘገባ አሰናድቷል። በሰላሳ ሁለተኛው የአፍሪካ ህብረት የመሪዎች ጉባኤ ላይ በመገኘት ንግግር ያደረጉት የዓለም አቀፍ እግር ኳስ ማህበራት ፌዴሬሽን ፊፋ ፕሬዚዳንት ጃኒ ኢንፋንቲኖ አፍሪካን ከእግር ኳስ በላይ አንድ የሚያደርጋት የለም ብለዋል። ዛሬ ጠዋት በአፍሪካ ሶስተኛ የሆነውን የፊፋ የመካከለኛውና ምስራቅ አፍሪካ ቢሮውን ከባህልና ቱሪዝም ሚኒስትሯ ሂሩት ካሳ ጋር መርቀው ከከፈቱ በኋላ ፕሬዚዳንቱ እንደተናገሩት ከአፍሪካ ህብረትና ከአፍሪካ እግር ኳስ ኮንፌዴሬሽን ጋር በሶስት ዋና ዋና ጉዳዮች አብረው ለመስራት የመግባቢያ ሰነድ መፈራረማቸውን አስታውቀዋል። እንደ ፕሬዚዳንት ፕሬዚዳንት ኢንፋንቲኖ ከሆነ የመጀመሪያው ከአፍሪካ ሀገራት መንግስታት ጋር የሚሰሩበት ጉዳይ የመልካም አስተዳደርን ማስፈንና በእግር ኳስ ውስጥ ያለውን ሙስና መዋል። ሁለተኛው የአፍሪካ ሕብረትና ፊፋ በጋራ የሚሰሩበት ጉዳይ የስታዲየሞችን ደህንነት መጠበቅ ነው። በዚህ ዘመን የእግር ኳስ አፍቃሪዎች ጨዋታ ለማየት ሲገቡ ስታዲየሞች ውስጥ መሞት የለባቸውም። የስታዲየሞችን መሠረተ ልማት ማሻሻል፣ አሮጌዎቹን ማደስና አዳዲስ መገንባት በጋራ የምንሠራው ሥራ ይሆናል። ፕሬዝዳንት ኢንፋንቲኖ የምርጫ ተፎካካሪ ባለመቅረቡ ምክንያት ለቀጣዮቹ አራት ዓመታት ፊፋን መምራት እንደሚቀጥሉ ይታወሳል። በመጨረሻም ቢሲክሌት ካሜሩን በተካሄደው ቱር ደሌስፖር 2019 የኤርትራ ቡድን በአጠቃላይ ድምር ከፍተኛውን ነጥብ በማግኘት ሻምፒዮን ሆኗል። ውድድሮቹ ከዓለም አቀፉ የቢሲክሌት ማኅበርና ከካሜሩን የቢሲክሌት ፌዴሬሽን ጋር በመተባበር ያዘጋጀው ቪቬንዲ ስፖርትስ ነው። ኤርትራዊው ጋላቢ ያዕቆብ ደበሳይ አሸናፊ መሆኑን አዘጋጆቹ በድረገጻቸው አስታውቀዋል። የአራት ክፍለ አህጉር በርካታ ጋላቢዎች በተካፈሉበት በዚህ ውድድር ከአፍሪካ አልጄሪያ፣ ቤኒን፣ ቡርኪና ፋሶ፣ ካሜሩን፣ አይቮሪ ኮስት፣ ኤርትራ፣ ኬንያ፣ ሞሪሸስ፣ ሞሮኮ፣ ናይጄሪያ፣ ሩዋንዳ፣ ቱኒዚያና ግብፅ ተሳትፈዋል። በአምስት ደረጃ ተከፍሎ በተካሄደው በዚህ የካሜሩን ቢሲክሌት ውድድር በአጠቃላይ ለድል ለበቃው የኤርትራ ቢሲክሌት ቡድን ደስታችን እንገልጻለን። ካለን ጊዜ አንጻር በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደና ቆዩ። ሳምንታዊውን ስፖርት ነው የሰማነው። ሰለሞንና ባልደረባውን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ አፍሪካ ነክ ርዕሶች ነው። ከዛ በፊት ግን አሁን የደረሰን አዲስ ዜና አለ፣ በአጭሩ ላንብህ። የኤርትራ ሉዓላዊነት ይከበር፣ በኢትዮጵያና በኤርትራ መካከል የሚደረጉ ስምምነቶች ለሕዝብ ግልጽ ይሆኑ የሚሉ ኤርትራውያን ዛሬ ዋሽንግተን ዲሲ ውስጥ በሚገኘው የኤርትራ ኤምባሲና በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በራፍ ተቃውሞ አሰምተዋል። ሰልፈኞቹ የኢትዮ ኤርትራ ድንበር እንዲካለልና በኤርትራ ሕገ መንግስታዊ ስርዓትም እንዲመሰረት ጠይቀዋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አፍሪካ ነክ ርዕሶች። ዚምባብዌ ውስጥ የመንግሥት ይዞታ የሆነው ሚዲያ በገዢው ፓርቲ ቁጥጥር ስር በመሆኑ የሰብአዊ መብት ተሟጋቾችና ተቃዋሚ ቡድኖች የማኅበራዊ ሚዲያን በመጠቀም ነው ከሰፊው ህዝብ ጋር የሚገናኙት። በቅርቡ መንግሥትን የሚቃወም ሰልፍ በተካሄደበት ወቅት እንኳ ሕዝቡ መረጃውን ያገኘው በማኅበራዊ ሚዲያ በኩል ነው። መንግስት ታዲያ እንዲህ አይነቱን መድረክ ለመዝጋት የሚረዳ ህግ የማውጣት እቅድ እንዳለው ዘጋቢያችን ኮሎምበስ ማፉንጋ ከሐራሬ በላከው ዘገባ ጠቅሷል። ይህንን አዳነች ፍሳዬ ለዛሬ አፍሪካ ነክ ርዕሶች ታቀርበዋለች። አምና በኢኮኖሚክስ ዲግሪ የተመረቀው የ23 ዓመት ዕድሜ ትሬዠር ባሶቦ ስራ ለማግኘት ባለመቻሉ አብዛኛውን ጊዜውን የሚያጠፋው ሐሳቡን በማኅበራዊ ሚዲያ በመግለጽ ነው። የፕሬዚደንት ኢመርሰን ምናንጋጓ መንግስት አስተዳደር እንዳላረካው የሚገልጸው በማኅበራዊ ሚዲያ በኩል ነው። ፓሶፖ ለህይወቱ በመስጋት ማኅበራዊ ሚዲያን የሚጠቀመው በድብቅ ነው። ባለፈው ወር ጸረ መንግሥት ሰልፍ በተካሄደበት ወቅት ከማኅበራዊ ሚዲያ ተጠቃሚዎች አንዱ ፓሶፖ ነበር። ፓሶፖ አያይዘውም በተቃውሞው ሰልፍ ወቅት መንግሥት ማኅበራዊ ሚዲያን መዝጋቱ እንዳስመረረው ገልጿል። በእናት አገሬ ላይ የተፈጸመ ከፍተኛው የጭቆና ደረጃ ሆኖ ነው የተሰማኝ። በዝምባብዌ ዲሞክራሲ የሞተበት ዕለት ነበር። አስቡ እንግዲህ እንደ ኤውሮፓን አቆጣጠር በ 2013 ዓ ም ከአምስት ዓመታት በፊት ማለት ነው። የሀገሪቱ ህገ መንግስት እንዲጸድቅ ድምፅ ሰጥተናል። ዘጠና አራት ነጥብ አምስት የሚሆን ህዝብ ሕገ መንግስቱን በመደገፍ መርጧል። የመናገር ነጻነት ስለሚፈቅድ ነበር ህዝቡ የደገፈው። ያኔ ትዊተርንና የማኅበራዊ ሚዲያውን የሚጠቀሙት ዲያስፖራዎች ብቻ ነበሩ። በዚምባብዌ የማስታወቂያ ሚኒስቴር ባለሥልጣን የሆኑት ኤነርጂ ሙቶዲ መንግስት በተቃውሞው ወቅት ማህበራዊ ሚዲያን መዝጋቱ ትክክል ነበር ይላሉ። ለወደፊቱም ቢሆን እንደዛ አይነት ሁኔታዎች ከተከሰቱ መንግስት ተመሳሳይ እርምጃ ይወስዳል ሲሉም ሙቶዲ አስገንዝበዋል። ማህበራዊ ሚዲያ ህዝብን ለመዝረፍ፣ ሰዎችን ለመግደልና ነዋሪዎችን ለማሸበር ራሳቸውን የሚያደራጁ ወንጀለኞች መጠቀሚያ ሆኗል። ይህም ማህበራዊ ሚዲያው ለበጎ ተግባር እንደማይውል ያሳያል። መንግስት ማኅበራዊ ሚዲያን የሚዘጋውም ለዚህ ነው። ኢንተርኔትን መዝጋት የተደራጀ ወንጀልን ማቆም ይሆናል ተደራጅቶ በመሰባሰብ የሚካሄድ ሰልፍን፣ የንብረት ውድመትን፣ የሰዎችን መብት ከቁም ነገር አለመቁጠርን ማቆም ይሆናል። ዚምባብዌ ላይ ብቻ ሳይሆን በመላ አፍሪካም ቢሆን ማኅበራዊ ሚዲያ አግባብ የጎደለው ተግባር መጠቀሚያ ሆኗል። አሁንም ማኅበራዊ ሚዲያ ማለት ምን እንደሆነ የማይረዱ ሰዎች አሉ። የፕሬዚደንት ምናንጋጓ መንግሥት የተሳሳቱ ወሬዎችን ለማስፋፋት ማኅበራዊ ሚዲያን መጠቀም ወንጀል የሚያደርግ ሕግ እንደሚያወጣ ሙቶዲ ተናግረዋል። ርጆይስ ንጉዌንጋ የተባሉ በሶሻል ሚዲያ የሚጽፉ ጦማሪያዎችን መደበቅና በሚፈልገው መልክ መጠቀም ስለለመደ ማህበራዊ ሚዲያ የሚያሰጋው ይመስለዋል። አላግባ የመጠቀሙ ትርክት የሚመጣው ለመደበቅ የሚፈልጉት ነገር ሲኖር ነው። ማህበራዊ ሚዲያ እንደ ቢላዋ ነው። እንደ ማንኛውም መሳሪያ በምን ላይ ሊያውለው እንደሚፈልግ የሚወስነው የያዘው ሰው ነው። ማህበራዊ ሚዲያ ሀሳባችንን የምንገልጽበት መድረክ ነው። መንግሥት መሳሪያ ይዞ እየዞረ በሶሻል ሚዲያ ላይ መጠቀም ያለባችሁ ይህ ነው ለማለት አይችልም። የፕሬዝደንት ምናንጋጉ አስተዳደር ማህበራዊ ሚዲያን ለማፈን የሳይበር ወንጀል ህግ እያዘጋጀ ባለበት በሆነ ወቅት ክርክሩ ወደ ፍርድ ቤት ሊያመራ ይችላል። ዚምባብዌ ላይ ተቃውሞ በነበረበት ወቅት መንግስት የማህበራዊ ሚዲያ በመዝጋቱ አንዳንድ ዜጎች ክስ መስርተውበታል። ትሬዠር ፓሶቦ መንግስት ማህበራዊ ሚዲያን ለማፈን ማቀዱ አላስገረመኝም፣ ሆኖም አልደግፎም ይላል። ዲሞክራሲ ሰዎች ሀሳባቸውን እንዲገልጹ ያስችላል። በዚምባብዌ ህገ መንግስት በሰፈረው መሰረት ሰዎች የህሊና ነጻነት ሊኖራቸው ይገባል። ለሰዎች የመናገርና የመደመጥ መብት ብቸኛው የዲሞክራሲ ምሰሶ ነው። ዚምባብዌ ውስጥ መንግስት ጥሩ የመረጃ ዝውውር ምንጭ ሆኖ አያቅም። መንግስት በበኩሉ ለመደንገግ የታቀደው ህግ የመረጃ ዝውውርን ለማሰናከል ሳይሆን ዜጎቹ ማህበራዊ ሚዲያን ካለ አግባብ መጠቀም እንዲያቆሙ ነው ይላል። አድማጮች ዚምባብዌ ውስጥ ማኅበራዊ ሚዲያን ለማገድ ህግ እየወጣ ስለመሆኑ የሚገልጸው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና አፍሪካ ነክረሶች። አመሰግናለሁ አዳነች። አሁን ጤና በሶሎሞን አባት። ከ800 ሺህ በላይ ሴቶችና ሕፃናት ደቡብ ሱዳን ውስጥ የዓለም አቀፉን የሕፃናት አጣዳፊ እርዳታ ድርጅት ዩኒሴፍን ድጋፍ ይጠብቃሉ። የመንግሥታቱ ድርጅት የሕፃናት ፈንድ ላሰበው እርዳታ 180 ሚሊዮን ዶላር ከለጋሾች እንዲሰጠው ጠይቋል። ከተጠየቀው ገንዘብ የሚበዛው የምግብ አቅርቦት ለመሸመት ለመላክና ለማሰራጨት የሚውል ቢሆንም ወደ 45 ሚሊዮን ዶላሩ የሚወጣው ውሃ ለማድረስ ለአካባቢና ቤቶች ጽዳትና ለሰዎችም ንጽህና መጠበቂያ እንደሚሆን በደቡብ ሱዳን የዩኒሴፍ ተጠሪ አንድሪያስ ሱሌይ እዚያው ጁባ ለሚገኘው ባልደረባዬ ኦኔን ዋልተር ሶሎሞን ነግረውታል። ደቡብ ሱዳን ውስጥ ደህንነቱ የተጠበቀ ንጹሕ ውሃ የሚያገኘው ከህዝቡ ግማሹ ብቻ ነው ብለዋል ሱሌ። ይህ ሁኔታ ነው በአመዛኙ ሰውን ለበሽታ እየዳረገውና ጤናውንም በአጠቃላይ ለጉዳት ያጋለጠው። የጸጥታው ሁኔታ ግን አሁንም ለዩኒሴፍም፣ ለሌሎች ግብረ ሰናይ ድርጅቶችም ትልቁ ስጋትና ፈተና ነው። ስደተኞችና ፍልሰተኞች የየሀገራቸውን ነባርና ተላላፊ በሽታዎች ወደ አውሮፓ እየያዙ ገብተው ያዛምታሉ የሚለው ጉምጉምታ የተሳሳተና እውነትነት የሌለው ነው ሲል የዓለም የጤና ድርጅት ባወጣው አዲስ ሪፖርት ተሟግተዋል። ድርጅቱ እንዲህ አይነት ሪፖርት ሲያወጣ የመጀመሪያው መሆኑን ሌሳ ሽላይን ከጠቅላይ ጽህፈት ቤቱ ጄኔቫ ዘግባለች። በአውሮፓ 53 ሀገሮች ውስጥ ከሚኖር ወደ 1 ቢሊየን የሚጠጋ ህዝብ 10 ከመቶ የሚሆኑትን ስደተኞችና ፍልሰተኞችን ጤና ናሙናዎች በወሰደውና በፈተሸው ጥናት ሪፖርት ውስጥ ደብሊው ኤችኦ ከ13 ሺህ በላይ የማስረጃ ሰነዶችን አካቷል። የስደተኞችና ፍልሰተኞች ጤና በአጠቃላይ በጥሩ ሁኔታ ላይ የሚገኝ ቢሆንም በሚጋፈጡት የኑሮ መጎሳቆል ምክንያት በጉዞ ወቅትና በአስተናጋጅ ሀገሮች ውስጥም ሆነው ለተለያዩ ሕመሞችና በሽታዎች ሊጋለጡ እንደሚችሉ ቅኝቱ አመልክቷል። በአጠቃላይ ሰፍኖ ከቆየው ግንዛቤ ወይም ጥርጣሬ ጋር በሚጋጭ ሁኔታ ግን ስደተኞችና ፍልሰተኞች ተላላፊ በሽታዎችን ወደ አስተናጋጅ ሕዝቦች የማዛመታቸው ስጋት እጅግ አነስተኛ መሆኑን ሪፖርቱ ይናገራል። ይልቅ መፈናቀል በራሱ ስደተኞችንና ፍልሰተኞችን የተላላፊ በሽታዎች ተጋላጭ ያደርጋቸዋል ሲሉ የዓለሙ የጤና ድርጅት የአውሮፓ ዳይሬክተር ዣዣና ጃከብ ለቪኦኤ ገልጸዋል። ወደ አውሮፓ የሚመጡ ስደተኞችና ፍልሰተኞች ማንኛውንም የነበሩበትን አካባቢ ነባር በሽታ አያመጡም። ማንኛውንም ነባር ተላላፊ በሽታ ሊያዙ የሚችሉት አውሮፓ ውስጥ አበርትቶ ስር በሰደዱ በሽታዎች ነው። ለእነዚህ በሽታዎች ደግሞ በጣም በጥሩ ሁኔታ የተደራጀ የመቆጣጠሪያና የመከላከያ መርሃ ግብሮች አሉን። ይህ ደግሞ ለቲቢም ለኤችአይ ቪ ኤድዝም ይሰራል። አውሮፓ በተለይ ደግሞ ምስራቃዊ ክፍሉ የዓለም የጤና ድርጅት ከሚንቀሳቀስባቸው ስድስት አካባቢዎች ኤችአይቪ ተስፋፍቶና ስርጭቱም እየጨመረ የሚገኝበት ብቸኛ ክልል እንደሆነ በሪፖርቱ ተጠቁመዋል። እንዲያውም እጅግ የበዛ ቁጥር ያለው ስደተኛና ፍልሰተኛ ለኤች አይ ቪ የሚጋለጠው አውሮፓ ከደረሰ በኋላ መሆኑን ጃካባስ ገንዝበዋል። ተላላፊ ያልሆኑ ስር ሰደድ በሽታዎችንም በተመለከተ ብዙዎቹ ፍልሰተኞችና ስደተኞች የሚገኙበት ሁኔታ ከነባሩ የአውሮፓ ሕብረተሰብ በእጅጉ የተሻለ ቢሆንም አውሮፓ ውስጥ እየቆዩ በሄዱ መጠን ግን በኑሯቸው ሁኔታ አለመስተካከል ምክንያት ለልብና የደም ዝውውር ስርዓት መቃወስ፣ ለአንጎል ውስጥ ደም መፍሰስና ካንሰርን ለመሳሰሉ በሽታዎች የመጋለጣቸው ሁኔታ እየጨመረ እንደሚሄድ ሪፖርቱ አስታውቋል። ፍልሰተኞችና ስደተኞች በመደበትና በቀልብ መነጠቅ አይነት የጤና ሁከቶች የመሰቃየታቸው መጠን ከነባር ነዋሪዎች በእጅጉ እንደሚያይል፣ ተንከባካቢና ጠባቂ አብሯቸው የሌለ ሕፃናትና ታዳጊዎች ለወሲብ ብዝበዛና ጥቃት ለተስፋፋ መደበትና ከጉዳት በኋላ ለሚያጋጥም የሥነ ልቦና ቀውስ የተጋለጡ መሆናቸውንም ሪፖርቱ ጠቁመዋል። የዓለም የጤና ድርጅት ባቀረበው ምክር አዘል ሐሳብ የአውሮፓ ሀገሮች ጥራት ያለውና ለአቅም ተመጣጣኝ የሆነ የጤና ጥበቃ አገልግሎት የሚገኙበትን የመኖሪያ ፍቃድና ሕጋዊነት ሁኔታ ግምት ውስጥ ሳያስገቡ ለስደተኞችና ፍልሰተኞች እንዲያቀርቡላቸው አሳስበዋል። አጠቃላይ የጤና ጥበቃ ሽፋን መስጠት ለፍልሰተኞችና ለስደተኞቹም ለአስተናጋጆቹም ሕዝቦች ደህንነት መሻሻልና መጠበቅ እጅግ አስፈላጊ ነው ሲል የመንግስታቱ ድርጅት የዓለም የጤና መርሃ ግብር መክሯል። በዓለም የጤና ድርጅት ውስጥ ምግባረ ብልሹነት፣ የዘር መድሎና ጾታዊ ወይም ወሲባዊ ትንኮሳና ጥቃት አለ ተብሎ የሚቀርቡ ክሶችና አቤቱታዎችን እየመረመረ መሆኑን አስታውቋል ድርጅቱ። የWHO መግለጫ የወጣው ክሶቹን በዝርዝር የሚያሳዩ ሪፖርቶች ታትመው ከወጡ በኋላ መሆኑን ሊሳ ሽላይን ከጄኔቫ ዘግባለች። በዓለም የጤና ድርጅት ውስጥ የሚሰሩ አፍሪካውያን ስውርና ተከታታይ የዘር መድሎና ወከባ እንደሚደርስባቸው፣ ጄኔቭ ባሉ የሥራ ባልደረቦቻቸው የንቀት አድራጎቶች እንደሚፈጸሙባቸው የሚናገሩ ማንነታቸውን ከማይጠቅሱ ሰዎች የጎረፉ የኢሜል መልእክቶች ናቸው አሁን ለተጀመረው ምርመራ መነሻ የሆኑት የጾታ ወከባ ማጭበርበርና ከግዢ ጋር የተያያዙ የሙስና አድራጎቶች በክሶቹ ዝርዝር ውስጥ ይገኛሉ የዓለም የጤና ድርጅትን እጅግ ከፍተኛ ኃላፊነት ለመያዝ የመጀመሪያው አፍሪካዊ የሆኑት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም እነዚህን ክሶች ለማስተባበል አልተጣደፉም ይልቅ ምርመራ እንዲካሄድ ጉዳዩ ለድርጅቱ የውስጥ ክትትልና ቁጥጥር አገልግሎቶች ቢሮ መመራቱን መሥሪያ ቤታቸው ባወጣው መግለጫ ላይ ተናግረዋል ዋልጌ ምግባርና ማንኛውም አይነት መድሎ በዓለም የጤና ድርጅት ውስጥ ጨርሶ ቦታ የላቸውም ብለዋል ዳይሬክተሩ ዶክተር ቴድሮስ አዳኖም። የደብሊዩ ኤች ኦ ቃል አቀባይ ታሪክ ያሳሬቪች ለቪኦኤ በሰጡት ቃል እንዲህ አይነት በምግባረ ብልሹነት ላይ የሚነሱ ክሶች በብዙ አጋጣሚዎች የማረሚያ እርምጃዎች ሲወሰዱባቸው መቆየቱን አመልክተው የድርጅቱ የውስጥ ክትትልና ምርመራ ስራዎች ለዓመታትና ለአስሮች ዓመታት እንዲያውም ሲከናወኑ መቆየታቸውን ገልጸዋል። በእርግጥ እንዳየነውና በሌሎች ተቋማት ውስጥም አለ ብዬ እንደማስበው ሌሎችም በርካታ ጥቆማዎች አሉ። ይህ ደግሞ የሚበረታታ አዝማሚያ ነው። ብልሹ ጠባዮችን መጠቆም፣ ማጋለጥ መፍትሄ እንድንፈልግላቸው ያግዘናል። ሌላው ጉዳይ ደግሞ ይህ የሚያሳየው ግልጽነታችንንና ሰዎች ቅሬታ የማቅረቢያ አሰራራችንን የሚያምኑት መሆኑን ነው። የዓለም የጤና ድርጅት ገለልተኛና ነፃ የስልክ መስመር እንዳለውና ቅሬታዎችና ክሶች ሁሉም በአግባቡ ተይዘው እንደሚመረመሩ ውጤቱም በይፋ እንደሚገለጽ ያሳሬቪች አመልክተዋል። ዘንድሮ ኮንጎን የገጠማት ኢቦላ ካዳረሰው ስድስት መቶ ሰው አራት መቶውን ገድሏል እስካሁን ባለው ሪፖርት መሠረት። በእርግጥ የተዋጣና ፍቱን ክትባት ካለመኖሩ ጋር በእጅ ያለውንም ዘዴ ተጠቅሞ ወረርሽኙን መቆጣጠር እንዳይቻል ግጭቶችና አልበርድ ያለው ትርምስ ግዙፍ እንቅፋት ሆነዋል። ሰሞኑን ግን በጎ ወሬ እየነፈሰ ነው። የጤና ሰራተኞች ኢቦላን ጨርሶ ሊያድንና ሊያጠፋ የሚችል ፈዋሽ መድኃኒት በቅርቡ ወደ ሕክምናው ሳይገባ እንደማይቀር የካሮል ፒርሰን ዋሽንግተን ዘገባ ይናገራል። ዓመታት ከወሰደ ምርምር በኋላ ዛይር ውስጥ እየታየ ላለው የኢቦላ ቫይረስና ሌሎች ሁለት ገዳይ ዝርያዎች ሕክምና የሚውል መድኃኒት ማግኘቱንና መስራቱን ነው ዓለም አቀፉ የሳይንቲስቶች ቡድን ያሳወቀው። አዲሱ መድኃኒት አንድ ጊዜ ብቻ በመርፌ የሚሰጥ መሆኑም የምርምሩን ውጤት ይበልጥ አስደሳች እንዳደረገው የዩኒቨርሲቲ ኦፍ ቴክሳስ የጤና ቅርንጫፍ ምርምር ቡድን አባልና ተሳታፊም ታምስ ጋይስበርግ ከሂውስተን ለቪኦኤ በስካይፕ ገልጸዋል። አንድ ወረርሽኝ ሲቀሰቀስ የታመሙ ሰዎች ህክምና ፍለጋ እስከሚቀርቡ ድረስ ወረርሽኙን ያመጣው የበሽታ ወይም የተውሳክ ዘር ምን እንደሆነ ማወቅ አይቻልም። በዚያ ደረጃ በሰዎች ላይ የሞት አደጋ መድረስ ሊጀምር ይችላል። የሞቱ ሰዎች ሊኖሩ ይችላሉ። ሰዎች በጣም ይታመማሉ። የበሽታው አይነት ከታወቀ በኋላ የተውሳኩን ዘር ታውቀዋለህ። አንድ ዓይነት መድኃኒት ይኖርሃል። በዚህ ውስጥ ጥሩ ያልሆነው ጉዳይ ግን እንዲህ ዓይነት መድኃኒቶችን ለመሥራት የሚያስፈልገው ገንዘብ ብዙ መሆኑ ነው። አሁን መድኃኒቱ ከተገኘ በኋላ ወትሮም ለኢቦላ ተደጋጋሚ መከሰትና ወረርሽኝ ተጋላጭ የሆኑ ሀገሮችና አካባቢዎች በቅድሚያ በቂ ክምችት እንዲኖራቸው እንደሚደረግ ተገልጿል። ምንም እንኳ አንድ ስሪት መቶ በመቶ ውጤታማ ነው ብሎ ሳይንስ ባይናገርም ይህ አዲሱ የኢቦላ መድኃኒት ግን ተስፋ ሰጪ ነው። ጋይስበርግ እንዳበሰሩት ሰለሞንን ለዘገባው እናመሰግናለን። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። በተቀሩት ባልደረቦቻችን ስም የምንሰናበተው አስተናገድ ናቸው። አዲሱ አበበና አዳነች ፍስሐየ ነን። ቀጥሎ የትግርኛ ዝግጅት ይቀርባል። ለትግርኛ ፕሮግራም መስመሩን ለምንያና ለገብረ እንለቃለን። በእኛ በኩል ደህና አድሩ። ሰላም፣ ደህና አድሩ። በጣም ረዥም ነው። и